ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መስከረም 29 2013 ዓ ም ዝግጅታችን ጀመረ። በእቅዱ ላይ ከተቀመጡት በተለይ አሁን ኢነርጂ የኤሌክትሪክ በአስር ዓመቱ መጨረሻ ሙሉ በሙሉ የኤሌክትሪክ ተደራሽነት ሁሉም በገጠርም በከተማም የመብራት ተጠቃሚ የሚሆንበት ይሆናል። በሚቀጥለው አስር አመት ማለት ነው። የንጹህ ውሃ የመጠጥ ውሃ ተደራሽነትም እንደዚሁ በገጠርም በከተማም መቶ ፐርሰንት እንዲሆን ታቀዷል። ይሄ እንግዲህ ከብዙ ግቦች ውስጥ በጥቂቱ ያነሳኋቸው ናቸው። በቁጥር የፕላንና ልማት ኮሚሽነር ፍጹም አስፋው ናቸው። በአብይ ርዕስ ዘገባለን ዝግጅቶቻችንን በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ሲዮን ግርማ ነኝ። ንጉሡ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳኒት ፍሳዬ ነኝ። ጠቅላይ ሚኒስትር አብይ አህመድ ከእስራኤሉ ጠቅላይ ሚኒስትር ቤንያምን ነተንያሁ ጋር በስልክ እንደተነጋገሩ ታውቋል። ውይይቱ በዋናነት በቀጠናዊ ጉዳዮች ላይ ያተኮረ እንደነበረ የእስራኤሉ ጠቅላይ ሚኒስትር በማኅበራዊ ትስስር ገጻቸው ማስፈራቸው ተዘግቧል። በውይይታቸው ወቅት ጠቅላይ ሚኒስትር አብይ አህመድ እስራኤል ከተባበሩት የአረብ ኤሚሬቶችና ከባህሬን ጋር ለደረሰችው ታሪካዊ የተባለ ስምምነት ለእስራኤሉ ጠቅላይ ሚኒስትር የእንኳን ደስ ያሉት መልእክት ማስተላለፋቸው ተዘግቧል። የዓለም የምግብ ፕሮግራም በዓለም ደረጃ ረሃብን ለማስወገድ በሚያደርገው ጥረት የዓመቱን የሰላም ኖቤል ሽልማት አግኝቷል። የዓለም የምግብ ፕሮግራም ሽልማቱን ያገኘው ረሃብን ለማስወገድ በሚያደርገው ጥረት፣ ግጭት ባለባቸው አካባቢዎች ለሰላም ለማመቻቸት በሚያበረክተው አስተዋጽኦ፣ እንዲሁም ረሃብ የጦርነትና የግጭት መሳሪያ እንዳይሆን ለመከላከል በሚያደርገው ጥረት ነው ሲሉ የኖርዌይ የኖቤል ኮሚቴ ሊቀመንበር ቤሪት ሬስ አንደርሰን አስገንዝበዋል። የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ ቆንጅታ የታቀርበዋለች። የኖርዌው የኖቤል ኮሚቴ ሽልማቱን ይፋ ባደረገበት መግለጫው የዓለም የምግብ ፕሮግራም በዚህ በኮቪድ-19 ዓለም አቀፍ ወረርሽኝ ወቅት ቁጥሩ እየጨመረ ላለው የረሃብ ተጎጂ ህይወት አድን እርዳታ ይዞ ለመድረስ ለሚያደርገው የተጠናከረ ጥረት እውቅና ሰጥቷል። የዓለም የምግብ ፕሮግራም የኖቤል ሽልማቱን በዓለም ዙሪያ በጸጥታ መደፍረስና በግጭቶች ምክንያት ህይወታቸው ለተመሳቀለባቸው አንድ መቶ ሚሊዮን የሚጠጉ ሰዎች ምግብና ሌላም እርዳታ ለማቅረብ ጥረት ለሚያደርጉ ሰራተኞቻችን የተሰጠ እውቅና በመሆኑ በኩራትም በትህትናም የምንቀበለው ነው ብሏል። የዓለም የምግብ ፕሮግራም አብዛኞቹ በግጭት የተጎዱ በሆኑ 88 ሀገሮች የሚሰራ መሆኑን የገለጹት ቃል አቀባዩ ቶምሰን ፌሪ ኮቪድ-19 ያልደረሰበት ቦታ ያልነካው ሰው አለ ለማለት አይቻልም ብለዋል። ረሃቡ በተለይም በሴቶችና ሕፃናት ላይ ከፍቷል ብለዋል። ኮቪድ-19 ባስከተለው የኢኮኖሚ ጉዳት የተነሳ የእኛን እርዳታ የሚጠብቀው ሰው ብዛት ከበፊቱ ጨምሯል። የዚህ በሽታ ክትባት እስከሚገኝ፣ እንደ እውነቱ ከሆነ እስከዚያው ያለው ትልቅ ክትባት ምግብ ነው። ስለዚህ ረሃብን ለማሸነፍ ከለጋሽ መንግስታት ጋር ብቻ ሳይሆን ከበጎ አድራጎት ድርጅቶችና ከግሉ ዘርፍ ጋር ተባብረን በህብረት መስራታችንን እንደምንቀጥል ተስፋ እናደርጋለን። በጄኔቫ የመንግስታቱ ድርጅት ምክትል ቃል አቀባይ ለብላንክ ሽልማቱ ለተባበሩት መንግስታትና በአጠቃላይም ለዓለም ማህበረሰብ ታላቅ ኩራት ነው ብለዋል። ስለዚህ ይህ ሽልማት ረሃብን ሙሉ ለሙሉ ለማስወገድ ለተወጠነው ለሁለተኛው የዘላቂ ልማት ግብ ታላቅ ማበረታቻ ይሆናል። ይህ ሀገሮች በሙሉ እንደ ኢዞፓ አቆጣጠር በ2015 ዓመተ ምህረት የዘላቂ ልማት ግቡን ባጸደቁበት ጊዜ ቃል የገቡት ጉዳይ ነው። በእርግጥም ሽልማቱ ይህ ግብ ትኩረት እንዲያገኝና ተጠናክሮ ወደፊት እንዲራመድ ያደርጋል። የመንግስታቱ ድርጅትና የተለያዩ መስሪያ ቤቶቹ የኖቤል ሽልማት ሲያገኙ ይህ አስራ ሁለተኛ ጊዜ መሆኑ ነው። ሁለት ዋና ጸሐፊዎቹ ዳግ ሀመርሾልድና ኮፊ አንን የኖቤል የሰላም ሽልማት የተቀበሉ መሆናቸው ይታወቃል። በማሊ ከፍተኛው የተባበሩት መንግስታት ድርጅት ልዑክ በሀገሪቱ የሽግግር መንግስት በመመስረቱና የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ድርጅት ኢኮዋስ በሀገሪቱ ላይ ጥሎት የነበረውን ማዕቀብ በማንሳቱ ስኬት ሊገኝ ይችላል ሲሉ ትላንት ተናግረዋል። የሽግግር መንግስት መመስረት የማሊ ህዝብ ተከታታይ መፈንቅለ መንግስታት ካስከተሉት የአስከፊ ሁኔታ አዙሪት ለመውጣት ያስችለዋል ሲሉ ልዩ የተባበሩት መንግስታት ድርጅት ልዑክ መሐማት ሳልሕ አናዲፍ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ማሊን በሚመለከት ባደረገው ስብሰባ አስረድተዋል። በምዕራብ አፍሪካዊቱ ሀገር ከ14000 በላይ የሚሆኑ የተባበሩት መንግስታት ድርጅት ሰላም ጠባቂዎችና ፖሊሶች እንደሚገኙ ይታወቃል። በማሊ ሰሜናዊና ማዕከላዊ ክፍሎች ጽንፈኛ አሸባሪ ቡድኖች ስላሉ እጅግ አደገኛ ከሆኑ የተባበሩት መንግስታት ድርጅት ተልእኮዎች አንዱ እንደሆነ ተገልጿል። ማሊ ውስጥ የተባበሩት መንግስታት ድርጅት ተልእኮ ከተጀመረበት ጊዜ አንስቶ ቢያንስ 220 የሚሆኑ ሰላም ጠባቂዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ሐሙስ እንዲካሄድ በታቀደው ከጆ ባይደን ጋር ሊደረግ በነበረው ሁለተኛ ዙር የምረጡኝ ክርክር እንደማይሳተፉ አስታውቀዋል። ጆ ባይደን በዛኑ ምሽት ፊላደልፊያ በሚደረግ የኤቢሲ ኒውስ ቴሌቪዥን በሚያዘጋጀው የህዝብ ጥያቄ በሚቀርብበት ስብሰባ ይሳተፋሉ። የሁለቱ ፕሬዚዳንታዊ ተወዳዳሪዎች ክርክር በኮቪድ ቫይረስ ስጋት ምክንያት በርቀት እንዲደረግ መወሰኑን ነው። ፕሬዚደንት ትራምፕ ያልተቀበሉት በቨርቹዋል ወይም በርቀት በሚደረግ ክርክር ጊዜን አላጠፋም፣ በፈለጉበት ጊዜ እንዳያቋርጡህ ያመቻል ብለዋል። ወደ ኋላ ሰፋ ያለ ዘገባ ይኖርናል። አርሜኒያና አዘርባይዣን በናጎርና ካራባክ ላይ የሚያካሄዱትን ውጊያ ለማቆም በሞስኮ ሸምጋይነት በሚደረግ ንግግር ለመሳተፍ ተስማምተዋል። ከአዘርባይዣን በተገነጠለው ክልል ላይ የሚካሄደው ውጊያ ትላንት ሌሊት ቀጥሎ አድሯል። ጦርነቱ ከ12 ቀናት በፊት ከተጀመረበት ጊዜ አንስቶ ለመጀመሪያው ድርድር ለመቀመጥ የሁለቱም ሀገሮች የውጭ ጉዳይ ሚኒስትሮች የሩሲያው ፕሬዚደንት ቭላዲሚር ፑቲን ግብዣን መቀበላቸው ታውቋል። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዘካሮቫ ባኩና የሪቫን በድርድሩ እንደሚሳተፉ አረጋግጠዋል ብለዋል። ከአዘርባይጃን ፕሬዚደንት ኢልሃም አሊየቭ እና ከአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያን ጋር በተከታታይ በስልክ ከተነጋገሩ በኋላ አስከሬኖችንና እስረኞችን ለመለዋወጥ ተኩስ እንዲቆም ፑቲን ጥሪ ማድረጋቸውን ክረምሊን ትላንት ሌሊት ባወጣው መግለጫ ጠቁሟል። ዩናይትድ ስቴትስ፣ ሩሲያና ፈረንሳይ ተኩስ እንዲቆም ሲያቀርቡት የቆየውን ጥሪ የአርሜኒያና የአዘርባይጃን ኃይሎች ሳይቀበሉት ቆይተዋል። ካለፉት 1990ዎቹ ዓመታት ወዲህ ባልታየ መልኩ የከፋ ውጊያ መሆኑ ታውቋል። ሦስቱ ሀገሮች የአውሮፓን የሚኒስክ ቡድን የጸጥታና ትብብር ድርጅትን በሊቀ መናብርትነት ይመራሉ። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ደግሞ የኮቪድ-19 ዜና። ዓለም አቀፍ የጤና ድርጅት የኮቪድ-19 ክትባት እውን ሲሆን ለታዳጊ ሀገሮችም ለማከፋፈል ካለው ዓለም አቀፍ እቅድ ጋር ቻይና መቀላቀሏን ዛሬ አስታውቃለች። ቻይና፣ ሩሲያና ዩናይትድ ስቴትስ እስከ 2022 ዓመተ ምሕረት ባለው ጊዜ ከዓለም ሕዝብ ሁለት ሦስተኛ የሚሆነው ክፍል ክትባት እንዲያገኝ በማድረጉ ተግባር እንደማይሳተፉ አስታውቀው ነበር። ቻይና ውሳኔዋን ቀልብሳ የኮቫክስ ስምምነት በሚባለው ጥምረት ውስጥ ለመሳተፍ ትልቁ ሀገር ሆናለች። ይህን ተጨባጭ እርምጃ የወሰድነው ነው፣ በተለይም ታዳጊ ሀገሮች እኩል የክትባት አቅርቦት እንዲያገኙ ለማስቻል ነው። የበዛ ብቃት ያላቸው ሀገሮች ተቀላቅለው ኮቫክስን እንደሚረዱ ተስፋ እናደርጋለን ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሁዋ ቻኒይንግ ባወጡት መግለጫ አስገንዝበዋል። ስለ ኮሮና ቫይረስ ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ በገለጸው መሰረት በዓለም ደረጃ ከ36 ነጥብ 5 ሚሊዮን በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። ዩናይትድ ስቴትስ፣ ህንድና ብራዚል በቅደም ተከተል በቫይረሱ በሽተኞችና ለህልፈት በተዳረጉት ሰዎች ብዛት ከዓለም ቀዳሚ ቦታ ይዘዋል። የህንድ የጤና ሚኒስቴር ባለፉት 24 ሰዓታት 70 ሺህ አዲስ የኮቪድ-19 በሽተኞች ማግኘቱን አስታውቋል። ሩሲያ በአጠቃላይ 1 ሚሊዮን 272 238 የቫይረሱ በሽተኞች እንዳሏት አስታውቃለች። በመጨረሻም ስድስት ጸረ መንግስት ሚሊሻዎች ዲሞክራቷን የሚችጋን ክፍለ ግዛት አስተዳዳሪን ጠልፈው ለማሰር የነበራቸውን እቅድ ማክሸፋቸውን የህግ አስከባሪ ባለሥልጣኖች ትላንት አስታውቀዋል። ሚሊሻዎቹን ያስቆጣው አስተዳዳሪዋ የኮሮና ቫይረስ ወረርሽኝን ለመቆጣጠር ሲሉ የእንቅስቃሴ ገደብ በመደንገጋቸው ነው ተብሏል። ሚሊሻዎቹ አስተዳዳሪ ግሬቸን ዊትመርን ከእረፍት ቦታቸው ጠልፈው ከወሰዱ በኋላ በድብቅ ቦታ የክህደት ፍርድ ሊፈርዱባቸው እንዳቀዱ ታውቋል። ይህ ተግባር ታዲያ የቀኝ ክንፍ ቡድኖች 26 ቀናት ከቀሩት ጠቅላላ ምርጫ በፊት ሊያደርሱት የሚችሉትን አደጋ እንደሚያንጸባርቅ ጠበብት ይናገራሉ። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። መልካም ምሽት። የአሜሪካ አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪልሆርስ በ25 ሜትር ባንድ በ1240 ኪልሆርስ በ31 ሜትር ባንድ በ9485 ኪልሆርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 29 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪ አምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ኢትዮጵያ በመጪዎቹ አስር ዓመታት የኤሌክትሪክ ኃይልና የንጹህ የመጠጥ ውሃ ለዜጎቿ ሙሉ በሙሉ ለማዳረስ እንደምትችል የአገሪቱ የፕላንና ልማት ኮሚሽነር አስታወቁ። በእነዚህ አመታት የድህነት መጠኑም ከሰባት በመቶ በታች እንደሚወርድ ገለጹ። መለስካቸው ዝርዝር አለው። የፕላንና ልማት ኮሚሽነሯ ዶክተር ፍጹም አሰፋ ትናንት አመሻሹ ላይ ለጋዜጠኞች እንዳብራሩት ኢትዮጵያ አስር ዓመታት የሚሸፍን መሪ የልማት እቅድ ስታዘጋጅ ይህ የመጀመሪያዋ ነው። በዚህ መሪ እቅድ እንደተመለከተው በምጣኔ ሀብት፣ በማኅበራዊና በሌሎች ዘርፎችም ትልልቅ ግቦች ተቀምጠዋል። በተለይም ሀገሪቱ ዛሬም ቢሆን ዝቅተኛ በሚባል የልማት ደረጃ ላይ የምትገኝ በመሆኗ ብዙ የልማት ጥያቄዎች አሉ ሲሉ ኮሚሽነሯ አስገንዝበዋል። ስለሆነም አሉ ዶክተር ፍጹም ኢትዮጵያ አሁንም በከፍተኛ የእድገት ምህዋር ውስጥ መቀጠል አለባት ብለዋል። አክለውም ያን እንደምትችል ካላት ምቅ አቅም፣ ገና የመልማት አቅሞቻችንን አልነካናቸው። ከዛ አኳያ በዛ እድገት ውስጥ መቀጠል እንደምትችል ስለሚያሳይ በሚቀጥሉት አስር አመታት ለምሳሌ የኢትዮጵያ ኢኮኖሚ በአማካይ በአስር ነጥብ ሁለት በመቶ እንዲያድግ በመጀመሪያዎቹ አመታት አስር ላይ ደርስ ይችላል። አማካዩ ግን ከ2013 እስከ 2022 ወደ አስር ነጥብ ሁለት በመቶ እንደሚያድግ ይጠበቃል። በዚህም እድገት ድህነት ተቀንሶ ከሰባት በመቶ በታች ይሆናል በ2022። እንደዚሁም የነፍስ ወከፍ ገቢም ኢትዮጵያ አስተማማኝ የሆነ መካከለኛ ገቢ እንድትገባ ማድረግ የሚያስችል ከ2200 ዶላር በላይ እንደሚሆን ነው ፕሮጀክት የተደረገው። በማህበራዊ አገልግሎቶች አሰጣጥ ለምሳሌ በጤናና በትምህርት በኩል እስከ ዛሬ የተከናወነው ስራ ሰፊ ቢሆንም ጥራቱ የሚፈለገውን ያህል እንዳልነበረ ኮሚሽነሯ አልሸሸጉም። ስለዚህም እነዚህን ጉድለቶች ለማሻሻል የአገልግሎት ጥራትን ከፍ ለማድረግ የሚያስችሉ ግቦች ተቀምጠዋል ብለዋል። ከነዚህም መካከል እንግዲህ በእቅዱ ላይ ከተቀመጡት በተለይ አሁን ኢነርጂ፣ ኤሌክትሪክ በአስር አመቱ መጨረሻ ሙሉ በሙሉ የኤሌክትሪክ ተደራሽነት በገጠሩም በከተማውም መቶ ፐርሰንት ይደርሳል ነው። ይህ በግሪድም በኦፍ ግሪድም ስራዎች። በአጠቃላይ ግን ሁሉም በገጠርም በከተማም የመብራት ተጠቃሚ የሚሆንበት ይሆናል። በሚቀጥለው አስር አመት ማለት ነው። የንጹህ ውሃ የመጠጥ ውሃ ተደራሽነትም እንደዚሁ በገጠርም በከተማ መቶ ፐርሰንት እንዲሆን ታቅዷል። ይሄ እንግዲህ ከብዙ ግቦች ውስጥ በጥቂቱ ያነሳዋቸው ናቸው። በቁጥር ኮሚሽነሯ እንዳብራሩት ከሆነ ይህ የተጣለው የእድገት ግብ የታወቀና የተሰላ ምንጭ አለው ብለዋል። በእሳቸው አባባል የዚህ አስር አመት እድገት እንዲመነጭ ቀደም ሲል በተዘጋጀው አገር በቀል የኢኮኖሚ ማሻሻያ መርሃ ግብር ተለይተው የተቀመጡ ዘርፎች እንዳሉ ዘርዝረዋል። ግብርና፣ አምራች ኢንዱስትሪው፣ ማዕድን፣ ቱሪዝም እና አይሲቲ ናቸው። ከነዚህ ነው እድገቱ እንዲመነጭ የሚሰራው። ስለዚህ ኢንቨስትመንቱም የግል ባለሀብቱም ስራ የመንግስትም አስቻይ ሚናው የሚጫወተው እነዚህ ዘርፎች ላይ የተሻለ አፈጻጸም ማግኘት እንድንችል ነው። ከዛ አኳያ በተለይ የስትራክቸራል ትራንስፎርሜሽን የምንለውን ወይም መዋቅራዊ ሽግግር የምንለው እንዲሳካ በጣም ጠቃሚ ሚና ከሚጫወቱት ውስጥ የአምራች ኢንዱስትሪው ይጠቀሳል። ከፍተኛ የሆነ የሰው ኃይል ይቀጥራል። የኋልዮሽና ፊትዮሽ ትስስር የምንለውን በግብአት በውጤት የመያያዝ እንትኑ በጣም ከፍተኛ በመሆኑና ኢኮኖሚውን የማነቃነቅ አጠቃላይ ኢኮኖሚውን በሰፊው የማነቃነቅ እድሉ ወይም አቅሙ ከፍተኛ በመሆኑ በሚቀጥሉት አስር አመታት እድገቱ በአብዛኛው የሚመራው በአምራች ኢንዱስትሪው ይሆናል። ፍጹም አሰፋ ለጋዜጠኞች እንዳሉ ከሆነ ይህ ለመጀመሪያ ጊዜ የተዘጋጀ ሀገር አቀፍ የልማት መሪ እቅድ የተሰናዳው ሁሉን አካታች በሆነ መልኩ ነው። ኃላፊነት እንዳለባቸው የመንግስት ተቋማት ኮሚሽኑን ጨምሮ የማዕከላዊ ስታቲስቲክስ ኤጀንሲና የፖሊሲ ጥናት ኢንስቲትዩት መሪ እቅዱን ቢያዘጋጁም የተለያዩ የማህበረሰብ ክፍሎች ሀያ በሚሆኑ የውይይት መድረኮች ያደረጉት አስተዋጽኦ እጅግ ከፍተኛና መሰረታዊ ለውጥ ያስከተለ ለመሆኑ በምሳሌ አስረድተዋል። አንድ ምሳሌ ለመጥቀስ ብችል የትኩረት አቅጣጫዎችና ስትራቴጂክ ፒላርስ ብንላቸው የእቅዱ መጀመሪያ ላይ እቅዱን አሁን ለውይይት ብቁ ነው ብለን በምናዘጋጅ ጊዜ የነበሩን ወደ ስድስት የሚሆኑ የትኩረት ጣጫዎች ወይም ስትራቴጂክ ፒላርስ ወይም ምሰሶዎች ብቻ ነበሩ። አሁን እቅዱ አስር ስትራቴጂክ ፒላርስ አሉት። ይህ በውይይት ሂደቱ በተገኙ ግብአቶች ዳብሮ ነው እዛ የደረሰው። ኮሚሽነሯ በዚህ ሀገር አቀፍ የልማት እቅድ ከዚህ በፊት ከተስተዋሉት ጉድለቶችና ውድቀቶች ትምህርት ተቀስሞ ለማቃናት ብዙ የማረሚያ ዘዴዎች የተዘረጉበት እንደሆነ ጠቅሰው መሪ እቅዱ በጥቅምት ወር መጨረሻ በሚኒስትሮች ምክር ቤት ጸድቆ ወደ ሥራ እንደሚገባ አስታውቀዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሀን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔ መጽሔት ይቀጥላል። የኢትዮጵያ ብሔራዊ ባንክ ሰሞኑን ባወጣው መመሪያ ለግለሰብ በቀን ማውጣት የሚፈቀደው ከፍተኛው የጥሬ ገንዘብ መጠን ወደ ሀምሳ ሺ ብር ዝቅ እንዲል ወስኗል። ለድርጅቶች የሚፈቀደው ደግሞ በቀን ሰባ አምስት ሺህ ብር ብቻ መሆኑን በመመሪያው ተመልክቷል። ከተጠቀሰው ገንዘብ በላይ የፈለገ ከአካውንት ወደ አካውንት በመላክ በቼክ ወይም በሲፒኦ መጠቀም እንደሚችል የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ይናገር ደሴ ተናግረዋል። ዶክተር ይናገር ለአሜሪካ ድምጽ እንዳሉት አዲሱ መመሪያ የብር ለውጡን ዓላማ ለማሳካት ያግዛል። የኢትዮጵያ ብሔራዊ ባንክ ገዢ ይናገር ደሴን በስልክ ያነጋገራቸው እስክንድር ፍሬው ነው። የአዲሱን መመሪያ ዝርዝር ከሚያብራሩበት ይጀምራሉ። እንደሚታወቀው ይህ ብር ለውጡ ከመጀመሩ በፊት አንድ መመሪያ ነበረን። በጥሬ ገንዘብ ከባንክ የሚወጣን መጠን ገድበ ነዋል ለምሳሌ በግለሰብ ከሆነ በቀን እስከ ሁለት መቶ ሺህ ብር በወር ደግሞ ተደምሮ እስከ አንድ ነጥብ አምስት ሚሊዮን በካምፓኒ ሶስት መቶ ሺህ ብር በቀን በወር ደግሞ እስከ ሁለት ነጥብ አምስት ሚሊየን ብር ከፍተኛው እስከዚያ እንዲሆን ተደርጎ ተወስኗል። ግንቦት የተወሰነ ነው ባለፈው ግንቦት። እሺ አሁን የብር ለውጡ ከተጀመረ በኋላ ምንድን ነው የተደረገው? ይኸውንም መመሪያ አልነካ ነውም እንዳለ ነው የቀጠለው። ይህን አዲስ መመሪያ እስከምናመጣ ድረስ ባለን ግምገማና ክትትል በየባንኩ በርከት ያሉ ሰዎች የተለያዩ አካውንት ይከፍታሉ። ለምሳሌ አስራ ሰባት ባንክ ካለ ስሩ ወይ በአስራ አንዱ በአስራ ሁለቱ በየራሳቸው ስም አካውንት ይከፍታሉ። ስለዚህ በቀን ከአስራ ስድስት ባንክ አካውንት ያለው ሰው ሁለት ሁለት መቶ ሺ ብር ቢያዋጣ ብዙ ገንዘብ ነው የሚሆነው። ወደ አንድ ነጥብ ሁለት ሚሊዮን አካባቢ ይሆናል። ለምሳሌ ሶ ይህን በዛ በአንድ ነጥብ አምስት በወር ባስቀመጥ ነው ሊሚት ብታየው በዛ ገደብ ይሄ ማለት በወር አንድ ሰው በዚህ ስራ ላይ የተጠመደ ብዙ ገንዘብ ያዋጣል ማለት ነው። ብዙ አዲስ ገንዘብ ያዋጣል ማለት ነው። ስለዚህ ከእኛ አኳያ ደግሞ ደጋግመን እንዳነሳ ነው አንዱ የዚህ የብር ለውጥ መካሄዱ ዓላማ ብዙ ዓላማዎች አሉት። ግን አንዱ ከባንኮች ውጭ ያለ ጥሬ ገንዘብን ወደ ባንኮች እንዲሰበሰብ በማድረግ እንዲገባ በማድረግ በባንኮች አሰራር ውስጥ ይሄ ገንዘብ እንዲዘዋወር ማድረግ ነው። ስለዚህ ይሄንን በተመለከተ ብዙ መልካም ነገሮችን አግኝተናል። በዚህ የብር ለውጥ ውስጥ አዳዲስ አካውንቶች በብዛት ተከፍተዋል። በእነዚህ አካውንቶች በተለያዩ ሚዲያዎች ባለፈው እንደገለጽኩት በቢሊዮኖች የሚቆጠር ገንዘብ ዲፖዚት እየተደረገ ነው። ይሄ ሆኖ ግን በጎን እንደዚህ ቀደም ብዬ ያነሳሁልህ ሰዎች ይህንኑ አዳዲስ ገንዘብ የተለያዩ አካውንት በተለያዩ ባንኮች እየከፈቱ ማውጣት ስለጀመሩ ይህንን ለመገደብ አዝማሚያውን በሙሉ ካየን በኋላ በቀን በጥሬ ገንዘብ ከሀምሳ ሺህ ብር በላይ እንዳይወጣ፣ ይሄ ለግለሰቦች ነው። ለካምፓኒዎች ደግሞ ከሰባ አምስት ሺህ ብር በላይ እንዳይወጣ በቀን በሚል አዲስ ማሻሻያ አድርገናል። ይሄ ማለት እንግዲህ ሌላው ገንዘብ ያው በተለያየ ከአካውንት ወደ አካውንት ይተላለፋል፣ ወይ በቼክ ወይ በሲፒኦ ቀደም ብለን ባነሳ ናቸው ሌሎች ጥሬ ገንዘብ የሚወስነውን መመሪያ በዋጣ ነው መንፈስ ሌላው ግብይት ትራንዛክሽን አካውንቱ አካውንት ይሆናል ወይ በቼክ ይሆናል ወይ በስፒ ይሆናል ማለት ነው። ነገር ግን አንድ ሰው ጥሬ ገንዘብ እንደው በጣም አስፈልጎኛል ካለ በቀን አምሳ ሺህ ብር ብቻ እንዲሆን ገድበነዋል። ይሄ እንግዲህ ዋናው ዓላማው ቀደም ብዬ ባነሳውልህ ነው አንዳንድ ህገወጥ ሰዎች ይህን አዲሱን ብር የተለያዩ ስራዎችን በመስራት መልሰው ከባንክ ውጭ የማድረግ አዝማሚያ እያየን ስለመጣን ይህንኑ ለመገደብ እና ገደብ ለመጣል ብለን አስበን ነው። ስለዚህ መደበኛ ትራንዛክሽኖችን የሚጎዳው ነገር የለም። ማንም ሰው ከአምሳ ሺህ በላይ ያለ ትራንዛክሽን ካለው ወይ ግብይት ካለው ከአንድ አካውንት ወደ አንድ አካውንት ማስተላለፍ ይችላል በባንኮች አማካኝነት ወይም ሌላ በሚፈልገው መልክ ቸክም ቀደም ብዬ እንዳነሳሁት መጠቀም ይችላል። ስለዚህ አጠቃላይ የብር ለውጡን አላማ ከማሳካት አኳያ ይጠቅማል በሚል ታሳቢ ነው ይሄ ማሻሻያ የተደረገው። ዶክተር ይናገር እንግዲህ ይሄንን አሁን ያስተላለፋችሁትን መመሪያ ተከትሎ ሰዎች የተለያዩ መላምቶችን ሲያንሸራሽሩ ይታያል። ለምሳሌ በቂ ገንዘብ ታትመዋል ወይ እስከ ማለት ድረስ የሚጠይቁ ሰዎች አሉ። ምክንያቱ ያ ይሆን ወይ፣ ሌሎች ኢኮኖሚው ላይ የሚታዩ ጤናማ ያልሆኑ ምልክቶች ይሆኑ ወይ ለዚህ መመሪያ ምክንያት የሆነው የተለያዩ መላምቶችን የሚያንሸራሽሩ ሰዎች አሉ። ና በትክክል ምክንያቱ ይሄኛው ነው አሁን የጠቀሱት ነው። ለዚህ ለሀምሳ ሺ ብር ገደቡ ይሄው ነው ተመልሶ አዲሱም ገንዘብ ከባንክ ውጭ እየወጣ ስለሆነ በተለያዩ ሰዎች ቀደም ብዬ ባልኩ፣ የተለያዩ ባንኮች ላይ አካውንት በመክፈት ስራዬ ብለው የሚሰሩ ሰዎች አሉ። እንደዚህ አይነት ሰዎች ይህንን ለመገደብ ነው አልናላማ ስለዚህ በብር ህትመት ረገድ በቂ ገንዘብ ነው የታተመው ይቀየራል ከሚባለው ብር በላይ በጣም ከፍተኛ መጠን ያለው ብር ነው የታተመው በዛ ደረጃ ምንም ችግር የለብንም የታተመው ብር ላይ ስለዚህ አንድ ነገር ሲደረግ አንድ መመሪያ ለውጥ ሲኖሩ የተለያዩ መላመቶች ሊኖሩ እንደሚችሉ ይገመታል ግን ዋናው ምክንያት ቀደም ብዬ ያነሳውልህ ነው አጠቃላይ ግን ዶክተር ይናገር ስለዚህ ስለ ብር ለውጡም በዚህ አጋጣሚ እናንሳ እና አተገባበሩ ምን ያህል ስኬታማ ነው እስካሁን ስታዩት በቂ ገንዘብስ ወደ ባንክ እየተመለሰ ነው ወይ ወደ ባንክ እየገባ ያባ ነው ወይ? እንግዲህ በውጭ ያለ ገንዘብ በርካታ እንደሆነ ከዚህ ቀደም ሲገለጽ ቆይቷል ብዬ ነው እንግዲህ በአጠቃላይ እስካሁን ባለው የብር ለውጥ ሂደት በጣም በጥሩ ሁኔታ እየሄደ ነው። የጎላ ያጋጠመ ምንም ችግር የለም። በተለይ በጸጥታ እና በመሳሰሉት አካባቢ ያው እንደሚታወቀው ብሩ የምናጓጉዞ በአውሮፕላን በመኪና ነው። በተለያዩ የሀገሪቱ አካባቢዎች እስካሁን ድረስ ይሄ ነው የሚባል ያጋጠመ ችግር የለም። ስለዚህ አሁን በመላ ሀገሪቱ በሁሉም ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ የሀገሪቱ ከስድስት ሺህ በላይ ባሉ የባንኮች ቅርንጫፎች አዲሱ ብር ደርሷል። ከዚህ አኳያ የእስካሁኑ ሂደት ብዙ ሰው ከገመተው በላይ በፍጥነት ነው እየሄድንበት። እስካሁን ባለው ሁኔታ በጥሩ ሁኔታ እየሄደ ነው ብለን ነው የምናስበው። እንግዲህ ይሄ አንዱ ሆኖ ቀደም ብዬ እንዳነሳሁልህ አንዱ ዓላማ ደግሞ ከባንክ ውጭ ያለውን ገንዘብ ወደ ባንክ እንዲመጣ ማድረግ ነው። እስካሁን ባየነው ግምገማ ከባንክ ፕሬዚዳንቶች ጋር በየሶስት ቀኑ በየአራት ቀኑ እንገመግማለን። ምን ያህል አዳዲስ አካውንት ተከፈተ፣ ምን ያህል ገንዘብ በእነዚህ አካውንቶች ዲፖዚት ተደረገ፣ በነባር አካውንቶች ምን ያህል ገንዘብ በብር ለውጡ ምክንያት ተጨመረ። ስለዚህ በአጠቃላይ ከባንክ ውጭ የነበረው ገንዘብ ወደ ባንክ ምን ያህል መጣ የሚለው በጣም በጣም ከፍተኛ በቢሊዮኖች የሚቆጠር ገንዘብ ነው እየመጣ ያለው። ስለዚህ ከዚህ አኳያም አላማውን ያሳካ ነው ብለን ነው የምናስበው። ሁለተኛው በቢሊዮኖች ነው ያሉኝ ዶክተር ና በቢሊዮኖች የሚቆጠር ነው ያሉኝ። በቢሊዮኖች ለምሳሌ ባለፈው የአስራ አራቱን ቀን ገምግመን አስራ አራት ቢሊዮን ብር ገብተዋል። በአዳዲስ አካውንት አዳዲስ አካውንቶች አምስት መቶ ሰማኒያ ሺህ ሰዎች በከፈቷቸው አካውንቶች እየቀየሩ ሳይሆኑ አዳዲስ አካውንት የከፈቱ ያው እነዚህ አካውንት የሚከፍቱ ሰዎች ለመቀየር ነው የሚከፍቱ በእኛ ሕግ ብር ለመቀየር ከአምስት ሺህ በላይ ከሆነ አካውንት ክፈት እና እዛ ይቀመጥ ነው የምንለው። ከአምስት ሺህ ከሆነች በትሬ ገንዘብ አካውንት ሳይከፍት ይዞ መሄድ ይችላል፣ መቀየር ይችላል። ስለዚህ ከአምስት ሺህ ብር በላይ ኖሯቸው የግድ አካውንት መክፈት ያለባቸው ናቸው። እነዚህ እንግዲህ አምስት መቶ ሰማንያ ሺህ የምልህ ይሄ የአስራ አራት ቀን ሪፖርት ነው። ስለዚህ በአስራ አራት ቀን አስራ አራት ቢሊየን ብር በአዳዲስ አካውንቶች መግባቱ ትልቅ ስኬት ነው በእኛ በኩል። እስክንድር ፍሬውን እናመሰግናለን። አድማጮች እስክንድር ፍሬው ከብሔራዊ ባንክ ገዢ ዶክተር ይናገር ደሴ ጋር ያደረገው ቃለ ምልልስ አላበቃም። ክፍል ሁለት በሌላ ዝግጅት ይቀርባል። ወደ ተከታዩ ዘገባ እናልፋለን። የአንበጣ መንጋ በምስራቃዊ የአማራ አካባቢዎች በሰብልና በሌሎች እጽዋት ላይ ጉዳት እያደረሰ ነው። በተለይ ከአፋር ጋር በሚያዋስኑ ወረዳዎች ላይ ጉዳቱ የከፋ ነው ተብሏል። በደቡብ ወሎ ወረባቦ አካባቢ የሚገኙ አርሶ አደሮች ጥፋቱ ህልውናችንን ይፈታተነዋል ብለዋል። መስፍን አራጌ ዘከባለው በወረባ በወረዳ ቦከክሳና ገታሪ አካባቢ የሚኖሩት አርሶ አደሮች ከሸቱ እንቋደሳለን በምርቱ ቀለባችንን እንችላለን ያሉበት የማሽላ ሰብል በአንበጣ መንጋው ወድሞባቸዋል። በጥቅሉ ማሽላ የሚባል ነገር አሁን ዘር አሁን ቀጣይ የእርሻ ሰዓት ሲደርስ ለመዝራት የማሽላ ዘር ራሱ አሁን የለም፣ አይገኝም። ከዘር እስከ ማጥፋት ነው አደጋ ያደረሰው። አመራርም ባለሙያም በጣም በከፍተኛው ርብርብ እያደረጉ ቢሆንም በጣም ካቅም በላይ ስለሆነ ማዲያን ምንም አልተሻለም አንበጣ መንጋ እስካልኖ ድረስ እንዲያለ ያው ሳሮችንም በሙሉ ቀጠሎች ያሉ እርጥብ ነገሮችን አው ድሞ ሄዱት ያው ጭራሽ መቶ ፐርሰንት ዜሮ ላይ ነው ያስቀመጠም። ምንድን ነበር እርስዎ የዘሩት? ሶስት ሄክተር ማሽላ አንድ ሄክተር ሰርት ጀመር ሌላ ቦታ ነበርኝ ከንድ ጉዳ ደርሶ ቦታ ላ ርስሳት መኖ ቀጠሉ እንኳ የቀረ ነገር የለም። ምድረ በዳ ላይ ነው ያስቀመጠው። በእንቅርት ላይ እንዲሉ አንበጣውን ለመከላከል የተረጨው ኬሚካል ማር የሚሰጧቸው እንቦች እንደገደለባቸው አርሶ አደር ሰይድ ሁሴን ይናገራሉ። ደግሞ የተወሰኑ ንቦች ምናምን ምናምን ነበሩ። እነሱም ደግሞ አባሮ ብራና ርችት እነሱንም መካተ ጥቅምቅ ያደረጋቸው ርችቱ ገደላቸው። እነሱ ያንበጣ መንጋው ያስከትለው ጉዳት በኑራችንና አኗኗራችን ላይ ተጽዕኖ ያስከትልብናል ይላሉ አርሶ አደሮቹ። ችግር የሚያመጣው አሁን የዚህ ነገር ጨለማ ነው። ለእኛ እንግዲህ ለተስፋችን አሁን ያው ጨለማ ውስጥ ነው። በዚህ ያለ የሚባል ነገር ምንም የለም። አሁን የጨለማ ተስፋ ነው ያለ መንጋ ኋላ የሚመጣለን ምንም ተስፋ ፈጣሪ ደግሞ ነገር ያለ ነገር የሚገኝ ደረጃውን ጨርሶ ወደ ስድስተኛ እየተሸጋገረ የሚገኘውና ጉዳት የማድረስ አቅሙ ከፍተኛ ነው የሚባልለት የበረሃ አንበጣ መንጋ በአማራ ምስራቃዊ አካባቢዎች በሶስት ዞኖች በሚገኙ ዘጠና ሶስት ቀበሌዎች ላይ ተከስቷል። እንደ ኮምቦልቻ እጽዋት ክሊኒክ መረጃ የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምፅ እንደገለጹት አንበጣው አንድ መቶ ሀምሳ ስድስት ሺ ስልሳ ሰባት ሄክታር ላይ የተከሰተ ሲሆን ዘጠና ሁለት ሺ አንድ መቶ ስልሳ አንድ ሄክታር በባህላዊና በአውሮፕላን በመታገዝ የኬሚካል ርጭት ተደርጓል። በባህላዊና እንዲሁም በአይሮፕላን የርጭት ስራ እየሰራ ነው ያለ ነው። ነገር ግን ያው ከቁጥጥር አቅም ውጭ ሁኔታ የደረሰበት ደረጃ ነው አሁን ያለ ነው ማለት ነው። መንጋው የማሾ ጤፍና ማሽላ ሰብሎችን ከ25 በመቶ እስከ ሙሉ በሙሉ ጉዳት አድርሷል። በተለይ ለአፋር ድንበር በሆኑ የአማራ አካባቢዎች ጉዳቱ የከፋ እንደሆነ የጠቀሱት አቶ መሐመድ በአካባቢው ባሉ አርሶ አደሮች የምግብ ዋስትና ላይ ተጽዕኖ ሊያስከትል ይችላል ብለዋል። ያንበጣ መንጋው ሰሜን ሸዋ ውስጥ አራት ወረዳዎች ስምንት ቀበሌዎች ላይ እየገባ መሆኑን የጠቆሙት ዳይሬክተሩ ችግሩ የከፋ ጉዳት ከማስከተሉ በፊት ልዩ ትኩረት እንዲሰጠው አሳስበዋል። ሆነ በስተቀር በሰው ኃይል አቅም በላይ ስለሆነ ያው ከፍተኛ ጉዳት እያደረሰ ነው ያለው። ፕሌን ወደ ኮምቦልቻ ኤርፖርት ስተመጣ ገና ሶስት ቀኑ ነው። በሀያ ስድስት ነው የጀመርነው። ከሀያ ስድስት ጀምሮ እስከ ዛሬው ቀን ድረስ ከአስራ ሁለት ሰዓት ጀምሮ እስከ ምሽቱ አስራ ሁለት ሰዓት የበረራ ስራ ይደረጋል። ነገር ግን ያለችው ፕሌን አንድ ብቻ በመሆኗ በቀላሉ መቆጣጠር አልቻልንም። አንዳንድ ባለሙያዎች ከእንቁላል እስከ አራተኛ ባለው የእድገት ደረጃ ላይ አንበጣውን መከላከል ቢቻል ኖሮ ይህን ያህል ጉዳት አያስከትልም ነበር ይላሉ። በግብርና ሚኒስቴር የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ ታምሩ ከበደ ግን ሚኒስቴር መስሪያ ቤቱ ሙሉ አቅሙን መከላከሉ ላይ አውሎ እየሰራ መሆኑን ገልጸዋል። አንድ አመት ከአራት ወር ወደ ቤቱ ያልተመለሰ ኛ እንኳን እንደ ዳይሬክቶሬት ዳይሬክተር እንቁጣታሽን መስቀልን አካለጫ ስንንከላከል ስናስረጭ ስንልበ ስናረብ ነው የቆየነው። የሚታየንን ያክል አድርገናል። እንደ ግብርና ሚኒስቴር በምን አክል ስቃት እንደተፈለፈለ በደንብ እናቃለን። ትክክል ነው። ከዚህ በላይ ማድረግ ስላልቻልን ነው። ግብን ቅርብ ጊዜ ሁለት አውሮፕላን ሲከሰከሱ ግብርና ሚኒስትር በስንት ዋጋ የተከራያቸው አውሮፕላኖች ናቸው የተከሰከሱት። አንድ አውሮፕላን ደግሞ ሲሰራ እንደሚበላሽ ይታወቃል። እየሰራ ነው ተበላሸው። ይህን ሁሉ ሎ ነው እንግዲህ እየተደረገ ያለ የመንጋው መከሰት አሳሳቢ የሚያደርገው አፋር ከተፈለፈለው በተጨማሪ ከአጎራባች ሀገራት ወደ ኢትዮጵያ ተጨማሪ የበረሃ አንበጣ መግባቱ ነው። በሶማሌም በጅቡቲም ከውጭ አዳዲስ ትልልቅ ስዋርሞች ወደ ኢትዮጵያ እየገቡት ያ አንበጣ ዝርያ ያ አንበጣ እየገባ ስለሆነ ያም ከፍተኛ ስጋ ያስባለን መንግስት፣ ያው ጉዳት ከማድረሱ በፊት ከፍተኛ የክትትል ስራ እንዲሰራለን እንደ አቶ መሐመድ የጉዳቱ መጠን ለመቀነስ ተጨማሪ አውሮፕላን ያስፈልጋል። ሸዋሮቢት የሚገኘውም የአውሮፕላን ማረፊያ ተስተካክሎ ለአገልግሎት መ አዘጋጀት ይገባዋል። የሚኒስትር መስሪያ ቤቱ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ተወካይ የባለሙያዎች ቡድን ከአፋር አካባቢ የሚነሳው ያንበጣ መንጋ ወደ አጎራባች ክልሎች እንዳይዛመት የመከላከል ስራ እየሰራ ነው ብለዋል። ሀገራችን ደ ምል በማስረጭት ሰ የመከላከል ስራ እየተሰራ ነው። ከውጭ በቀጥታ የሚመጣውን ደግሞ እድገቱን እዚያው ጨርሶ ከፍ ብሎ መብረር የሚችል አንበጣ ስለሆነ እ በሄሊኮፕተር ያረፍበት ቦታ ሰርቬይ ተደርጎ በአውሮፕላን አውሮፕላን ማይደርስ ቦታ ከሆነ ሞ ለምሳሌ በነብስ ወቀት መርጫ እንድረጅ በመኪና ላይ በምትሰመት የተለያዩ መርጫ መሳሪያ እንድረጅ በድምስም በጭስም በምንም ደግሞ ከሰብል ላይ ሰብል ወዳለለበት እንዲወጣ ይ ማድረግ ተግባር መደረግ እንዳለበት ነው። ደቡብ ወሎ ወረባቦና ምስራቅ ሀረርጌ አካባቢ በርጭት ስራ ተሰማርቶ የነበሩ ሁለት አውሮፕላኖች መከስከሳቸውንና አንዱም ተበላሽቶ ጥገና ላይ መሆኑ የአውሮፕላን እጥረቱን አባብሶታል። አሁን አገልግሎት እየተሰጠ ያለው በአንድ የርጭት አውሮፕላንና ቅኝት በሚያደርጉ ሄሊኮፕተሮች መሆኑን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። በምስራቅ አማራና ደቡባዊ ትግራይ አካባቢ የሚኖረውን የበረሃ አንበጣ ስርጭት ለመቀነስ ግብርና ሚኒስቴር በሚቀጥለው ሳምንት አንድ የኬሚካል ርጭት የሚያደርግ አውሮፕላንና ሄሊኮፕተር ለማስመጣት ማቀዱን ያመለከቱት አቶ ታምሩ ብልሽት የገጠመውም ተጠግኖ ስራ ሊጀምር እንደሚችል ያላቸውን ተስፋ ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የኦሮሞ ነጻነት ግንባር አመራሮች በመግለጫ ዙሪያ እየተወዛገቡ ነው። ሙክታር ጀማል በጉዳዩ ዙሪያ የብልጽግና ፓርቲ ሀሳብንም አካቶ ተከታዩን ዘገባ ያካፍለናል። የኦሮሞ ነጻነት ግንባር በአመራሮቹ መካከል ክፍፍልና አለመግባባት ከተፈጠረ ወዲህ አቶ ዳውድ ኢብሳ በዚህ ደረጃ መግለጫ ሲሰጡ ይህ የመጀመሪያ ነው። የተወሰኑ የድርጅቱ ስራ አስፈጻሚዎች በሊቀመንበሩ ላይ መፈንቅለ መንግስት ሊያደርጉ ነው ተብሎ ሲወራ ከነበረ ጊዜ ጀምሮ የተፈጠረው ውዝግብ አቶ ዳውድ ስራ አስፈጻሚዎችን ያገዱ ሲሆን ስራ አስፈጻሚዎችን መልሰው ሊቀመንበሩን ማገዳቸውን ገልጸዋል። በዚህ መሰረት ምርጫ ቦርድ ትክክለኛውን ሕጋዊ አካል እስካሁን ስላለየ ራሳቸውን በሚጠሩት ወክለን እንጠራለን። የኦሮሞ ነጻነት ግንባር ሊቀመንበር ነኝ ያሉት አቶ ዳውድ ኢብሳ በኦሮሚያ ላይ የተፈጠሩ ችግሮች መፍትሄ ያሻቸዋል ብለዋል። አሁን የኦሮሚያ ክልል ያለበት ደረጃ ወደ ከፍተኛ ቀውስ የሚያመራና ከሀገሪቷ አልፎ ለአፍሪካ ቀንድም ስጋት የሚሆን ነው ብለዋል። አቶ ዳውድ ይህንን ችግር ለመፍታትና ሀገሪቷን ለማትረፍ የኦሮሚያ የሽግግር መንግስት እንደሚያስፈልግም አቶ ዳውድ አስታውቀዋል። ወደዚህ ውሳኔ የተኬደውም መንግስት እየቀረቡ ያሉ የመፍትሄ ሀሳቦችን ለመቀበል ዝግጁ ስላልሆነ ነው በማለትም ተናግረዋል። ይሄ በአጠቃላይ ደግሞ የሚመለከተው ኦሮሚያ ውስጥ ያሉ ኦሮሞና ሌሎችም የኦሮሚያ ዜጎች ከኦሮሞ ጋር የሚኖሩ ብሔር ብሔረሰቦችን ሁሉ ይመለከታል። ስለዚህ ይሄ መንግስት መፍትሄ ማምጣት አቅቶታል፣ ስታክ አድርጓል። ደጤን ተብሎ በዚህ ሁሉም ይስማማል። ይህንን ደጤን ዝም ብለን ቁጭ ማለት ስላልፈለግ እኛ የኦሮሚያ ዜጎችን ሁሉ የሚያካትት የሽግግር መንግስት ጥሪ አድርገናል ማለት ነው። የኦሮሚያ ብሔራዊ ክልላዊ መንግስትንም ይጨምራል ማለት ነው ጥሪው እኛ ያለው መንግስት ይህንን መፍትሄ ማምጣት አልቻለም። የሚመለከተው ዜጎችንና በዚህ ሂደት በቀውሱ ውስጥ በጣም የተጎዱ በእስራት፣ በጦርነት፣ በንብረት መውደም የተጎዱ ከመንግስት መፍትሄ ያጡ ትምላቸው መፍትሄ ተጠይቆ መፍትሄ ያጡ እነዚህን ነው የሚመለከቱ። በምን አይነት መንገድ ነው ይህ የሽግግር መንግስት ወደ ተግባር ወይ ደግሞ ወደ እውነታው ለመቀየር የነደፋችሁት? ይሄ በአጠቃላይ እኛ ከፍተኛ ውይይት ልንከፍት ነው። ብዙ መንገዶች ያሉን እነዚህ የሚመለከታቸውን የምንገናኝበት ከነሱ ጋር ሆነን እንዴት አድርጎ ችግር መንግስቱ እንዴት እንደሚቆም ከቀውስ እንዴት አድርገን እንደምንወጣ ከቀውስ መውጣት ብቻ ሳይሆን አጠቃላይ የመጨረሻ መፍትሄ ወደምንሄድበት የነደፍነዋለን። እሱን ቀስ በቀስ እና በተቀመጠው ፕሮግራም ለነዚህ እናደርሳለን። ለዚህ ሀሳባችሁ ከመንግስት አዎንታዊ መልስ እናገኛለን ብላችሁ ታስባላችሁ? ከመንግስት እኛ በበኩላችን ከዚህ በፊት በጣም በቅንነት ከፍተኛ ሀሳብ አቅርበናል። ይሄ ዞር ብሎ ያየው ነገር የለም። በመጀመሪያ ላይ እንዳልኩት ከመንግስት በኩል ምንም አይነት መልስ የለንም። ግን መንግስት እምቢ ስላለ ብቻ ይህንን ቀውስ ደግሞ ዝም ብለን አናይን። ከዜጎች ከኦሮሚያ ውስጥ ከሚኖሩ ዜጎች ጋር መፍትሄ ማምጣት አለብን በሚል ውሳኔ ዶ ነው። ወደዛ እየተሻገርን ያለ ነው። ከመንግስት እኛ ብቻ ሳይሆን ሌሎች ተቃዋሚ ኃይሎችም ብዙ ሀሳቦች አቅርበዋል። የኛ ሀሳብ ደግሞ በሁሉም ጋር መንግስትና በውጭ መንግስታት የደረሰ ነው። እስካሁን ድረስ ከመንግስት ይህንን ምንም መልስ ስላጣን ወደዚህኛው እርምጃ መንቀሳቀስ ግዴታ ሆኖብናል። ከዚህ ቀደምም ምርጫን በተመለከተ ኦነግም የተለያዩ የመፍትሄ ሀሳቦችን ሲያቀርብ ነበረ፣ ከመንግስት ተቀባይነት አላገኘም። ምናልባት እናንተ ባሰባችሁት መንገድ መንግስት በተቃራኒው ቢሄድ ምን ታደርጋላችሁ? እኛ በበኩላችን ይሄ ያቀረብነው ሀሳብ እና አካሄዳችን ሰላማዊ ነው። መብት አለን። ቀውስ ነው። መንግስት አቅቶታል ማድረግም አልቻለም፣ ወይም ደግሞ ፍላጎት የለውም። ይሄ ውሳኔያችን ነው። ላለፉት ሁለት ዓመታት ያደረግናቸው ሙከራዎች እና ሌሎችም ያደረጉት ሙከራ በምናደርገው እንቅስቃሴ ሰላማዊ ነው እያደረግን ያለን። ለዚህ ደግሞ መብት አለን። ይህንን ቀውስ በዚህ አይነት ሁኔታ ዝም ብለን አናይል። ከዚህ የበለጠ በሀይል እርምጃ ወይም ይህን አንጠብቅም። ያ ከመጣ እንግዲህ ኃላፊነቱን የሚወስደው መንግስት ነው። እኛ ግን ዋነኛው ሰላማዊ እንቅስቃሴ መብታችንን የሽግግር መንግስቱን ለማቋቋም የምናደርገው እንቅስቃሴ ነው። ከኦሮሞ ነጻነት ግንባር አመራሮች ክፍፍል ከተፈጠረበት የአቶ አራርሳ ቢቂላ ቡድን የህዝብ ግንኙነት ኃላፊ ነኝ ያሉት አቶ ቀጀላ መርዳሳ አቶ ዳውድ የሰጡት መግለጫ የድርጅቱን ህገ ደንብ የጣሰ ነው ብለውታል። ይህንም መግለጫ እንግዲህ ከዚህ በፊትም ፌስቡክ ላይ አይተናል። ከሴፕቴምበር አስራ ሶስት ጀምሮ ይሄ አቋም ስራመድ ነበር። ሊቀመንበሩ ግን ትናንትና ወጥተው መግለጫ ሲሰጡ ነበር ላይቭ። ይሄ ውሳኔ ይሄ መግለጫ አይመለከተንም፣ የኦሮሞ ነጻነት ግንባርን አይመለከትም። ምክንያቱም የኦሮሞ ነጻነት ግንባር አመራር ቁጭ ብሎ ይህንን ጉዳይ አልወሰነም። የኦሮሞ ነጻነት ግንባር ከዚህ በፊት ይህንን ከኮቪድ አስራ ዘጠኝ ጋር በተያያዘ የምርጫውን መራዘም አስመልክቶ እንደገና ደግሞ የመንግስት ስልጣንን በሚመለከት የወሰዳቸው አቋሞች ነበሩ እንግዲህ ከዛ በኋላ የኦሮሞ ነጻነት ግንባር አመራር ተቀምጦ እንደዚህ አይነት ውሳኔ ስላላስተላለፈ ተቀባይነት የለውም። ህገ ደንቡን የጣሰ ነው። ዘፈቀደ የታወጀ እወጃ ነው። ተግባራዊ ሊሆንም የሚችል ነገር አይደለም። አቶ ዳውድ በመግለጫቸው የኦሮሚያ ሽግግር መንግስትን ለመመስረት ለመንግስትም ሆነ ክልሉንም እያስተዳደረ ላለው ፓርቲ ጥሪ አለማቅረባቸውን የገለጹ ቢሆንም በዚህ ጉዳይ ላይ የብልጽግና ጽህፈት ቤት ያለውን ሐሳብ ለማከል የኦሮሚያ ብልጽግና ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳአን አነጋግረናቸዋል። ያው መግለጫ ተብሎ የቀረበውን ሰምተናል። ግን ዋናው ነገር ኦነግ የሚባለው ራሱ የትኛው ነው የትኛው ኦነግ አይደለም የሚለው ግልጽ አይደለም። በቤታቸውም ችግር አለ። እንደዚህ አይነት ሀሳብ የማቅረብ ብቃትም በዛ በኩል አለ ብለን አና ምንም ግን የእኛ አቋም የህገ መንግስቱን መሰረት ያደረገ ነው። በዚህ ሀገር የመንግስት ስልጣን መያዝ የሚቻለው በህገ መንግስቱ በተደነገገው መሰረት ብቻ ነው ብሎ አንቀጽ ዘጠኝ ይደነግጋል። ማንኛውም ጥያቄ መቅረብ የሚገባው በዚሁ በህገ መንግስቱ ማዕቀፍ ነው። ስለዚህ ያው የተሰማው ጥያቄ ሲሪየስሊም የሚወሰድ አይደለም በእኛ በኩል። ዘንድሮ ምርጫ ይደረጋል። ስልጣን ማግኘት ወይም ወደ ስልጣን መምጣት የሚፈልግ ካለ ለምርጫው መዘጋጀት አለበት እንጂ የሽግግር መንግስት የሚባል ነገር ከህገ መንግስቱም የሚጻረር ነው። ከተጨባጭ ሁኔታም ጋር የሚሄድ አይደለም። ይኸው ነው። በኦነግ አመራሮች መካከል የተፈጠረውን ውዝግብ በተመለከተ የኢትዮጵያ ምርጫ ቦርድ ባወጣው መግለጫ የአቶ ዳውድ ኢብሳ ወገንና የአቶ አራርሶ ቢቂላ ወገን አንዱ አንዱን ስለማገዳቸው ለምርጫ ቦርዱ ደብዳቤ የጻፉ መሆኑን ገልጾ ችግሩን ለመፍታት ከሁለቱ የተውጣጣ አንድ አንድ ሰውና በተጨማሪም በቦርዱ የተመረጡ ባለሙያዎች ጉዳዩን አጣርተው ቦርዱ የመጨረሻ ውሳኔ እንደሚያቀርብ ጠቅሰው አሳውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብ ሳይታችን መከታተል ለምትፈልጉ አድማጮች አት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ቪኦኤ አምሀሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢላይም ስርጭቶቻችንን ታገኛላችሁ። ወደ ተከታዩ ዘገባ እንለፍ። በምክትል ፕሬዚዳንት ማይክ ፔንስና በሴናተር ካሚላ ሀሪስ መካከል የተደረገው ፕሬዚዳንታዊ ክርክር በሁለቱ መካከል ያለውን የውጭ ግንኙነት ፖሊሲ ልዩነትና አሜሪካ በዓለም ላይ የሚኖራትን ሚና የሚያመላክት ነው ተብሏል። የዩናይትድ ስቴትስን ተቀናቃኞችና የረጅም ጊዜ ባላንጣ የሆነችው ኢራንን በተሻለ ማስተናገድ የሚችሉት ከሁለቱ እጩዎች ፕሬዚዳንት ትራምፕ ናቸው ወይስ የዲሞክራቱ እጩ ጆ ባይደን ናቸው የሚለውን ሁለቱም እጩዎች ተከራክረውበታል። የዋይት ሀውስ ሪፖርተራችን ፓትሲውዳ ስኳራ የሚከተለውን ዘገባ ልካለች። ደረጀ ደስታ እንደሚከተለው ያቀርበዋል። ከቅርብ ወራት ወዲህ ኮሮና ቫይረስ የአሜሪካንን ፖለቲካ ተቆጣጥሮ ቆይቷል። በምክትል ፕሬዚደንት እጩዎች መካከል በዚህ ሳምንት የተደረገው ክርክር ግን ዓለም አቀፍ ጉዳዮችን፣ የውጭ ግንኙነቱን ወደ መድረኩ አምጥቷል። ፔንስ በቅርቡ የተባበሩት አረብ ኤምሬቶችና ባህሬን ለእስራኤል እውቅና በመስጠት ላይ የተመሠረተ ግንኙነት ለመመስረት የተደረሰበትን የአብርሃም ስምምነት አንስተዋል። የኢራንን ከፍተኛ የጦር መሪ ቃሲም ሱሌማንን መግደላቸውና አይሲስን ድል መንሳታቸውን ጠቅሰዋል። ፕሬዚደንት ትራምፕ የአሜሪካን ጦር ከስጋት ያላቀቁ ሲሆን አይሲስን ደምስሰዋል። የጦር መሪያቸውን አልባግዳዲን በአሜሪካ ወታደሮች ላይ አንድም ጉዳት ሳያደርስ እንዲገደል ማድረግ ችለዋል። ሴኔተር ካማላ ሃሪስ ደግሞ ትራምፕ በውጭ ግንኙነት ፖሊሲያቸው በሚወስዷቸው የተናጥል እርምጃዎች የተነሳ አሜሪካ ለበለጠ አደጋ ተጋልጣለች ባይ ናቸው። በሁሉም አጋር አገራት ትብብር የተደረሰበትን የ2015 የኢራን ኒኩለር ስምምነት በ2018 ለቀው መውጣታቸውን አንስተዋል። What we have seen with Donald Trump is that he has betrayed our friends and, and, and embraced dictators around the world. President Trump ወዳጆቻችንን ሲከዱና በዓለም ዙሪያ ካሉ አምባገነኖች ጋር ሲወዳጁ ተመልክተናል። የኢራን ኒኩለር ስምምነቱ በትራምፕና ጆ ባይደን መካከል ያለ መሠረታዊ ልዩነት ነው። ጆ ባይደን ተመልሰው ቢመረጡ ስምምነቱን ወዲያውኑ ወደ ቦታው እንደሚመልሱት ቃል ገብተዋል። ከመካከለኛው ምስራቅ የኢራን ፕሮግራም ተቋም ዲሬክተር አሌክስ ቫታንካ ያ ምን ሊያስከትል እንደሚችል ሲገልጹ እንዲህ ይላሉ። ያ እስራኤልና በፋርስ ባሕረ ሰላጤ አካባቢ የሚገኙ እንደ ሳውዲ አረቢያ ያሉትን የዩናይትድ ስቴትስ ወዳጅ ሀገሮች ከችግር ይጥላል። ራሳቸው እንዲከላከሉ ስለሚያደርግ ያ ፈታኝ ይሆናል። ግን አሁን ሳየው ሁኔታው ዩናይትድ ስቴትስ ከእስራኤልም ሆነ ከሳውዲ አረቢያ ጋር ያላትን ግንኙነት የሚጎዳ አይመስለኝም። ፔንስ ባይደንን የቻይና ኮሚኒስቶች ዋና ደጋፊ ናቸው በማለት የከሰሷቸው ሲሆን አስተዳደራቸው ከቻይና ጋር ያለውን ግንኙነት መመስረት ቢፈልግም ለኮሮና ቫይረስ ወረርሽኝ ግን ተጠያቂ ሊያደርጋቸው እንደሚፈልግ ተናግረዋል። ቻይናና የዓለም ጤና ድርጅት ለአሜሪካ ሕዝብ እውነቱን አልተናገሩም በማለት ነክፈዋል ፔንስ ሴናተር ካማላ ሃሪስ በበኩላቸው ትራምፕ ከቻይና ጋር በገቡት የንግድ ጦርነት አሜሪካውያንን ስራ ያሳጡ ሲሆን ኢኮኖሚውም ጎድተዋል ብለዋል። ፒው በተባለ የህዝብ አስተያየት መሰብሰቢያን በመጥቀስ የዓለም ህዝብ በአሁኑ ወቅት ከዶናልድ ትራምፕ ይልቅ የቻይናውን መሪ ዚ ጄፒንግን ይበልጥ ያከብራል ብለዋል። በዚህ አስተዳደር ድክመት ዛሬ ያለንበትንም ሁኔታ ተመልከቱ ብለዋል ሃሪስ የፔንስ እና የሄሪስ ክርክር የውጭ ግንኙነቱን አስመልክቶ አሜሪካ ትቅደም በሚሉት ትራምፕና ሁሉን አቀፍ በሚለው የባይደን ፖሊሲ መካከል ያላቸውን ግልጽ ልዩነት አሳይቷል። ባይደን ቢመረጡ በዓለም አቀፍ ደረጃ ዩናይትድ ስቴትስ ያላትን ተቀባይነት እንደገና እንደሚመልሱ ገልጸዋል። የዓለም ንግድ ድርጅትና ተቀናቃኟ ቻይና ያለችበትን የእስያ ፓሲፊክ ትብብርም መልሰው ጥሩ ሚና እንደሚጫወቱ ተናግረዋል። በቻይና ጉዳይ የሚሰራው የኪስንጀር ዊልሰን ማዕከል ዲሬክተር የሆኑት ሮበርት ዴሊ ግን በተለይ የቻይና ጉዳይ ችግር ሊያስከትል መቻሉን ይናገራሉ። እኔ እንደሚመስለኝ በቻይናና ዩናይትድ ስቴትስ ግንኙነት ላይ አለመረጋጋትን የሚፈጥር ይመስለኛል። በሁለቱ ሀገሮች መካከል ያለው መሰረታዊ የባላንጣነት ስሜት በሁለተኛው የትራምፕ አስተዳደር ዘመንም ሆነ በባይደን አስተዳደር ብዙም ለውጥ የሚኖሩ አይመስለኝም። ምንም እንኳ ብዙ ጊዜ የውጭ ግንኙነት ፖሊሲ በመራጮች ጭንቅላት ውስጥ ያለ ባይሆንም፣ ከእስራኤል ጋር በመቆም በዚህ ዓመት የተወሰደው አቋም በትራምፕ ሁነኛ ደጋፊዎች የሚወደድ ይመስላል። በተለይም በ2016ቱ ምርጫ ሁለት ሶስተኛ የሚሆነውን ድምፅ የሰጧቸው የኢቫንጀሊካል ክርስቲያን ደጋፊዎችን ትኩረት ሊስብ ይችላለም ተብሏል። ይሁን እንጂ ትራምፕም ሆኑ ባይደን ለእስራኤል ያላቸውን ድጋፍ እንደማይቀንስ መግለጻቸው ይታወቃል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት አትቪኦኤ አማሪክ እንዲሁም በአህዱ ራዲዮ 94 ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202 205 9942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ከሚንቀሳቀሱ የፖለቲካ አመራሮች ጋር በወቅታዊ ጉዳይ ዙሪያ መስፍን አራጌ ከዚህ ቀደም አዘጋጅቶት የነበረው ውይይት ሁለተኛ ክፍል ቀጥሎ ይቀርባል። ህወሀትን ጨምሮ አንዳንድ የፖለቲካ ድርጅቶች አሁን በስልጣን ላይ ያለውን መንግስት ህጋዊነት ይቃወማሉ። ይህን አቋም ግን አስተያየት የሰጡን አብዛኞቹ ፖለቲከኞች አይስማሙበትም። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉት መንግስት በስልጣኑ እንዲቀጥል የተደረገው ህገ መንግስታዊ ትርጓሜ ከተሰጠው በኋላ ነው። በኔ በኩል ይህንን አይነት ጥያቄ የነሱ ወገኖች ኃላፊነታቸውን የሳቱ ይመስለኛል። ምርጫ ሆነ በተያዘው ጊዜ በኮሮናው ምክንያት ማካሄድ ስላልተቻለ llamada Engletem édimero. የአምስት ዓመቱ ዙር እያበቃ ስለሆነ የሚል ጥያቄ ተነስቶ ብዙ የተከራከርንበት ህገ መንግስታዊ ትርጉም ይሰጠው የሚል አብዛኛው ተስማምተንበት ህገ መንግስታዊ ትርጉምን ተሰጥቶ ይሄ መንግስት የሚቀጥለው ምርጫ ከዘጠኝ እስከ አስራ ሁለት ወር ድረስ ማካሄድ እስከሚችል ድረስ እንዲቀጥል ፌዴሬሽን ምክር ቤቱም ተወካዮች ምክር ቤቱም የሚኒስትሮች ምክር ቤቱም ጠቅላይ ሚኒስትሩም ጨምሮ ብቻ ህጋዊ ስርዓቱ ሁሉ እንደሚቀጥል የተወሰነ ጉዳይ ነው። ይህንን እንግዲህ አንቀበልም ማለት ከህገ መንግስቱ ድንጋጌ ውጭ ነው፣ ጉዳዮችን ለማስፈጸም መሞከር ነው። ፕሮፌሰር፣ ምናልባት እዚህ ጋር ከሚነሱት ጥያቄዎች አንዱ እንዲህ የሚያነሱት አካላት ራሳቸው ህገ መንግስቱ ተጥሷል ነው የሚሉት፣ ህገ መንግስቱም እየጠቀሱ ነው። ምን እንግዲህ ምንድን ነው፣ ሰይጣንም መጽሐፍ ቅዱስ ይጠቅሳል ይባልል እንዲ ያንኑ ነው እንግዲህ። የመተርጎም ነገር ካላቸው የፖለቲካ አጀንዳቸው አንጻር ትግስት ማጣት የሚቀሰቀሰው ነገር ይመስለኛል። ችም ትግስት እያ ሲመጡ አንድ ኢትዮጵያን የሚያህል ትልቅ ሀገር አስተዳደር አይቻልም። የኢዜማ ሊቀመንበር የሸዋሳ ሰፋና የትግራይ ዴሞክራሲያዊ ፓርቲ ሰብሳቢ ዶክተር አረጋይ በርሄም ተመሳሳይ አቋም አላቸው። ይህንን የሚሉ ኃይሎች ኢትዮጵያ እንደ ሀገር ችግር እንዲገጥማት ካልሆነ በስተቀር በፍጹም ትርጉም የሌለው የአንድ ስርዓት ወይም የአንድ የተመረጠ መንግስት ስልጣን የሚያበቃው ሌላ የሚረከብ ሲኖር ነው። የሚረከብ በሌለበት ሜዳ ላይ ያስቀምጣችሁ ምዱ አይነት ፈጽሞ እንኳን ፖለቲካ ውስጥ ሰላሳ አመት አርባ አመት ከኖረ አይደለም እንዲሁ ከጀማሪ የማይጠበቅ ፍጹም የሀገሪቱንም የቀጠናውንም ዓለም አቀፍ ሁኔታውንም ከግምት ውስጥ ያላስገባ ፍጹም ቄነኛ ያልሆነ ሀሳብ ስለሆነ ሁሉም ኢትዮጵያውያን በአንድነት የኢትዮጵያ ሀገረ መንግስት እንዲቀጥል የኢትዮጵያ ሕዝብ ኢትዮጵያ እንድ ሀገር እንድትቀጥል በአንድ ላይ እንዲቆሙ እነዛ ወገኖች ደግሞ ከእንደዚህ አይነት ቅስቀሳ እንዲታቀቡና ወደ ንግግር ወደ ውይይት ወደ ሰለጠነ መንገድ እንዲመጡ ከእልህና ይሄ እልህ ምላጫ ሱጣል ይባላል ከእንደዚህ አይነት አካሄድ እንዲወጡ ጥሪ ያቀርበናል። ከነዚህ ወገኖች ግን በእውነት ለህዝብ አስበው ለለውጥ አስበው ሳይሆን ይሄ ለውጥ ተጻራሪዎች ናቸው። ወደ ነበረበት ስርዓት ለመመለስ የሚፈልጉ ድሮ የህወሓት ኢህአዴግ አምባገነናዊ አገዛዙን ከምሽታቸው የነበረው ወገኖች ናቸው ናቸው። አሁን የተያያዘ ነው። የለውጥ ሂደት ያንን መጥፎ ስርዓት አምባገነን ስርዓት ያስወገደ ለውጥ ተቋም እንዲሆን መቀጠል አለበት እንጂ እሱን አፍረስ ድሮ የነበረው ለመመለስ አግባብነት የለውም ብቻ ሳይሆን ህዝቡም አይፈልገው። የአማራ ብሔራዊ ንቅናቄ አብን የፖሊሲና ስትራቴጂ ክፍል ኃላፊ አዲስ አረጋወይን ውሳኔው ውስንነቶች ቢኖሩትም ያለው መንግስት እንዲቀጥል መደረጉን ድርጅታቸው ይስማማበታል። አሁን ባለው የህገ መንግስት መሰረት ህገ መንግስት የመተርጎም ስልጣን የፌዴሬሽን ምክር ቤት ነው። ፌዴሬሽን ምክር ቤት ደግሞ ይሄ መንግስት መቀጠል ይችላል የሚል ትርጉም ሰጥቷል። ሂደቱ አድጋቢ ነው አይደለም የሚለው አከራካሪ ቢሆንም አሁን ባለው ስርዓትና መዋቅር ግን አሁን ያለው የጠቅላይ ሚኒስትር አብይ አህመድ መንግስት ምርጫ እስከሚያካሄድ ድረስ ህጋዊ መንግስት ነው ብለን እናምናለን። በኛ በ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና ግን ለመንግስት ያቀረብነው ነው ምክረ ሀሳብ ተቀባይነት በማጣቱ እንዲህ አይነት የህጋዊነት ጥያቄ ተነስቶበታል ይላሉ። በኮሮና ንጋት የተላለፈው ምርጫ ሁሉም ሀይሎች የምርጫ ቦርድ እንቅስቃሴን፣ የጸጥታ ኃይሎችን እንቅስቃሴን ሲብል አሰራጠሩንም እንቅስቃሴ ብዙ ነገሮችን በጋራ መቆጣጠር በሚቻልበት በተደረጋ ድረስ ካላስተካከል ነው ቀላል ያልሆነ አላስፈላጊ የሆነ ቀውስ ይፈጠራል የሚል ነገር ሲናገር ነበር ትናነሳ ነበር። ለድርድርም አራት ወር አካባቢ በፊት ለጠቅላይ ሚኒስትር ብሮ አስገብተናል። ምንም የተባለ ነገር የለም። ስለዚህ እነዚህ ያን ነገሮች እንደሚፈጠሩ እኮ አራት ወር በፊትም በጽሁ መሰረታዊ የሆኑ የአቤቷ ችግሮች ላንስተን አስገብተናል። ስለዚህ አስገራሚ አይደለም ማለት ነው እነዚህ ያን ነገሮች እንደሚነሱ እንደ ሀገር ኢትዮጵያ መቀጠል ካለባት አብዛኞቹን የኢኮኖሚ ፖለቲካ ፓርቲዎች ያካተተ ፍኖተ ካርታ መቅረጽ እንደሚያስፈልግ ፕሮፌሰር መራራ አሳስበዋል። ኢትዮጵያ እኮ ላለፉት አምሳ ዓመታት በስምምነት ላይ የተመሰረተ በብሔራዊ መግባባት ላይ የተመሰረተ በብሔራዊ እርቅ ላይ የተመሰረተ የፖለቲካ አቅጣጫ ባለመያዛችን ኤርትራ መሄደችው ከዚያ መርስም ደግሞ ሀገሪቷ ለአምሳ ዓመታት ስትናት የኖረችው በዛም ግራል ፍትሃዊ የሆነ ሁሉንም ሀይሎች ቢያንስ ቢያንስ አብዛኛውን ወሳኝ ሚና መጫወት የሚችሉ ኃይሎች የጋራ እይታ የጋራ ፍላጎት የጋራ ጥቅም ያማከለ የፖለቲካ አስተዳደር ካልፈጠን በስተቀር ለዚህ ነው ጠዋት እና ማታ ብሔራዊ መግባባት እያልን የምንጠይቀው። ይህም እየተገፋ ያለው ለውጥም በእኛ ይታ የጋራ የሆነ የፎኖተ ካርታ አብዘኛዎቹ ወሳኝ ሚና መጫወት የሚችሉ የፖለቲካ ኃይሎችን ፍላጎቶች እና አንዳንድ ጥቅሞችን በአማከለ መንገድ ካልመራ ነው በስተቀር የአንድ ፓርቲ አመራርና ፎኖተ ካርታ አስቸጋሪ ሁኔታ ውስጥ ሊከተል እንደሚችል ስንናገር ነበር። ዶክተር አረጋይ ደግሞ የተበታተነ ተናጠላ የፖለቲካ እንቅስቃሴ መቀጠል እንደሌለበት ይመክራሉ። ለብዙ ዘመናት የተበላሸ ስርአት ስለነበረ ይህንን ሁሉ ምሽት አስተካክሎ አዲስ ስርዓት ለመመስረት ትግል ይጠይቃል፣ ዜም ይጠይቃል፣ የሕዝብ መደራጀት ይጠይቃል። ተበታትኖ መጫወት ሳይሆን ተሰባስቦ ተደራጅቶ የሚፈለገውን ስርአት እንዲቆምና እንዲቆጣጠረው ያስፈልጋል። የአማራ ብሔራዊ ንቅናቄ አብን በበኩሉ የልሂቃን ውይይትና ድርድር ያስፈልጋል ይላል። ከዚህ ቀደምም ሀገሪቱ ባጋጠማት የፖለቲካ ቀውስ በተለይ ከዚህ ከምርጫ መራዘም ጋር በተያያዘ መጪውን ዓመት እንደ ሽግግር ጊዜ መንግስት ተጠቅሞ መዋቅራዊና ስራታዊ የሆኑ ችግሮችን ለመፍታት የብሔራዊ ውይይት የልሂቃን ድርድር እንዲጀመር ጥሪ አድርገን ነበር። ስለዚህ መንግስት አሁን ያለውን አንድ ዓመት ጊዜ እንደ ሽግግር ጊዜ ቆጥሮ እንደዚህ አይነት መድረኮችን ቢያሳትፍ ይከፍት የሀገሪቱ ችግሮች ከሞላ ጎደል በዋናነት በዚህም እዚያም የሚነሱት ችግሮቹ ስርዓታዊና መዋቅራዊ በመሆናቸው በውይይት የሚፈቱ በመሆኑ እንደዚህ አይነት መድረኮችን ማመቻቸት እንጂ እንደዚህ ከቀደሙ መንገድ የተለመደውን የዘወትር መንገድ የምንቀጥል ከሆነ የተለመደው የንጓለሌ ፖለቲካ ነው የሚሆነው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ። እነሱን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በቀጣዮቹ አስር አመታት አራት ነጥብ አራት ሚሊዮን ቤቶችን ለማስገንባት እንቅስቃሴ ላይ መሆኑን የፌዴራል ከተማ ልማትና ኮንስትራክሽን ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ከቤቶች ልማት ባሻገር የቤቶች ዋጋም ተመጣጣኝ እንዲሆን እሰራለሁ ብሏል። ባለፉት አራት አመታት ከአንድ ሺህ በታች ቤቶች የገነባው የድሬዳዋ አስተዳደርም በመንግስትና በግሉ ዘርፍ አማካኝነት በቀጣዮቹ አምስት አመታት ከአንድ መቶ ሀምሳ አምስት ስድስት ሺህ በላይ ቤቶችን በድሬዳዋ እንዲገነቡ አድርጋለሁ ብሏል። አዲስ ቸኮል ተጨማሪ አለው። በፈረንጆች የጥቅምት ወይም ኦክቶበር ወር የሚከበረውን የከተሞች ወር ምክንያት በማድረግ ቤት ለሁሉም ለተሻለ ከተማ በሚል በኖ ቃል በቤቶች ልማት ላይ ያተኮረ የሁለት ቀን አውደ ጥናትና የመስክ ጉብኝት በድሬዳዋ ተካሂዷል። በአውደ ጥናቱ ላይ በሀገሪቱ ዋና ዋና ከተሞች ቁልፍ ችግር የሆነው የቤቶች ልማት ዋነኛ አጀንዳ ነበር። የከተማ ልማትና ኮንስትራክሽን ሚኒስትሯ ወይዘሮ አይሻ መሐመድ በተለይ ለቪዮ በሰጡት ቃል በሀገር አቀፍ ደረጃ ሰፊ የቤቶች ግንባታ ስራ እንደሚሰራ አስታውቀዋል። አንዳንድ ከተሞች ላይ በተለይ እንደዚህ የጋራ መኖሪያ ቤቶች ግንባታ አስፈላጊ መሆኑ መቀጠል እንዳለበት ታምኖበት እንደ ድሬዳዋ ባሉ ከተሞች ድጋፉ ቀጥሏል። ተጠንቶ አስፈላጊነቱና በምን መንገድ መሄድ እንዳለበት ታይቶ በመንግስት ድጋፉ ተጀምሯል። በሌሎቹም ትናንሽ ከተሞች መሰራት እንዳለበት እንደ ሀገር የአስር ዓመት እቅድ ተዘጋጅቶ በዛ እቅድ ላይ የተለያዩ አማራጮች የመንግስት ድርሻ፣ የግል ባለሀብቶች ድርሻ፣ የሪልስቴት ድርሻ፣ የግለሰብ ድርሻ ተብሎ በተለያዩ አማራጮች ቤት ማቅረብ እንዲቻል ሰፊ ጥናት ተደርጎ ወደ አራት ነጥብ አራት ሚሊዮን ቤት ማቅረብ እንዲቻል መንግስት ከነዚህ ውስጥ ሀያ ፐርሰንቱን ብቻ በአነስተኛ ገቢ ላላቸው ዜጎች እና የመንግስት ሰራተኞች የሚሆን የተወሰነ ድርሻ ወስዶ ሌላውን በትብብር ከባለ ድርሻዎች ጋር ለመስራት እቅድ ይዟል። በ1990ዎቹ በበርካታ የሀገሪቱ ከተሞች ተጀምሮ የነበረው የኮንዶሚኒየም ቤቶች ልማት በአነስተኛና መካከለኛ ከተሞች አዋጭ ስላልነበር እንዲቆም ተደርጎ የኮንዶሚኒየም ቤቶች ግንባታ አዲስ አበባ ላይ ያተኮረው ነው ቆይቷል። ይሁንና በአሁኑ ሰዓት የአዋጭነት ጥናት ተጠንቶ የኮንዶሚኒየም ቤቶች ብቻ ሳይሆን የየአካባቢ የነባሪያ ሁኔታ ግንባታ ውስጥ ያስገቡ ልዩ ልዩ የቤት ግንባታ አማራጮች በገጠር ጭምር ሊተገበሩ ዝግጅት መደረጉን ሚኒስትሯ ይናገራሉ። ለዚህም እንዳብነት ሊቀርብ የሚችለው የድሬዳዋ አስተዳደር ነው። አስተዳደሩ ከ2003 ዓ ም በፊት 2800 ገደማ የኮንዶሚኒየም ቤቶችን ገንብቶ የነበረ ሲሆን ከዚያ በኋላ ከ2003 እስከ 2008 ምንም አይነት ግንባታ አልነበረውም። በ2008 ላይ ከተማዋ ለኢንዱስትሪ ፓርክነት መመረጧን ተከትሎ የቤቶች ልማት አስፈላጊ ይሆናል በሚል በኮንዶሚኒየምና ሌሎች አማራጮች 25000 ቤቶች ከ2008 እስከ 2012 ለመገንባት ታቅዶ የነበረ ቢሆንም እስካሁን በግንባታ አይነት ላይ የሚገኙ ቤቶች ግን 800 ገደማ ብቻ ናቸው። የድሬዳዋ ቤቶች ልማትና ኮንስትራክሽን ቢሮ አራፊ አቶ ጀማል ለእነኛ የኮንዶሚኒየም ቤቶች የተመዘገበው ነዋሪ ግን በርካታ መሆኑን ይናገራሉ። በሀገር ባንክ የሚገነቡባቸው የቤቶች ፓኬጅ ተዘጋጅተው ነበር። ከዚህ ተጠቃሚ ውስጥ ድሬዳዋ አንድ አሶን የነበረች በዛው ከመት በመጣው ዳይሬክቲቭ መሰረት የቤት ተጠቃሚ የሚደረጉ ወደ 17 ሺህ ቤት ፈላጊዎችን መዝግበናል። በዚች ትንስ ያለችው ማለት ነው። የፍላጎትና አቅርቦት አለመመጣጠን ነዋሪው ህገወጥ አማራጮችን እንዲከትል በር ከፍቷል። እስከ 2003 ዓ ም ድረስ በህገወጥ መንገድ ተገንብተው የነበሩ ቤቶች ሁሉ ህጋዊ እንዲሆኑና ካርታም እንዲሰጣቸው ተወስኖ የነበረ ሲሆን ከ2003 እስከ 2010 ባለው ጊዜ ውስጥ ግን መንግስት በመኖ ብቻ ሌሎች 20 ሺ ህገወጥ ቤቶች ተገምተዋል። ባለፈው ዓመት እነኚህ እስከ 2010 የተገነቡ ቤቶች ህጋዊ እንዲሆኑ አስተዳድሩ ወስኖ ነበር። ይህ ውሳኔ ግን ጎን ለጎን ህጋዊ አማራጮችን ያዘጋጀ ስላልነበር ከምን ጊዜውም በበለጠ የህገወጥ ቤቶች ግንባታ ከተማን ያጥለቀለቀበት ሁኔታ ፈጥሯል። አሁን በ2008 ዓ ም የተጀመሩ 350 ገደማ የኮንዶሚኒየም ቤቶችን ለባለ ዕድሎች ለማስተላለፍ ዝግጁ መሆኑን የሚገልጹት የቤቶችና ኮንስትራክሽን ቢሮ ኃላፊ አቶ ጀማል ብርሃን በመጪዎቹ አምስት ዓመታት ግን በመንግስትና በግል ዘርፍ ከመቶ ሃምሳ ሺ በላይ ቤቶችን በድሬዳዋ ሊገነቡ ባቀዳቸውን ይናገራሉ። የቤት ችግሮችን ሰብሰብ አድርገን ጥናት አርገን በዛ መሰረት ደግሞ ምን ያህል ብር ያስፈልገናል፣ ለምሳሌ ከአጠቃላይ ድመንዱ መንግስት ምን ያህል መደጎም አለበት ብለ ያስቀመጥነው አለ። ግን ሞዳሊቲ ደግሞ አሁን ለምሳሌ የቤት አቅርቦት ስትራቴጂ አሁን የተሻሻለና ኢንክሉሲቪቲ የበዛበት ከየትኛው የግል ሴክተሩን መቅረብ የሚችለው ያህል የተለያዩ ሞዳሊቲ ለምሳሌ በሸክና ሊሆን ይችላል፣ በፒፒፒም ሊሆን ይችላል፣ በመንግስትና በግል አጋርነት ሊሆን ይችላል። በሬል ስቴትነት ለምሳሌ በሬል ስቴት ተብሎ መሬት ሰፊ መሬት የሚወሰድ ምስል ወሰድበት ሳይሆን እየመሬትን አጠቃቀም ኮንስደር ያደረገ እና የአካባቢው ሁኔታ ካልቸር ካልቸርግን ያገናዘበ ዲዛይኖች እንዲሰሩ እዛ መሰረት የሚሰራ ስለሆነ ያንን ከአጠቃላይ ስናየው ወደ መቶ ሀምሳ ሺ ቤቶች ለቀጣዩ አምስት ዓመት ያስፈልጋል ብለን ከዚህ ደግሞ መንግስት ምን ያህል ማቅረብ ያለበት አንድ ሶስተኛ ቡድን ያስቀምጥ ነው። ከዚህ በፊት ተቋርጦ የነበረው ለቤቶች ልማት የሚውለው የፌዴራል መንግስት ድጋፍ አሁን እንደቀጠለና በዘንድሮ የበጀት ዓመት ሁለት ነጥብ ስድስት ቢሊዮን ብር ገደማ እንደተገኘ አቶ ጀማል ይናገራሉ። በዚህም አምስት ሺህ ገደማ ቤቶች ይገነባሉ ብለዋል። ሕገ ወጥነትንም ለመከላከል ሕጋዊ አማራጮች በስፋት ማቅረብ ላይ እንደሚሰራ ነው አቶ ጀማል የሚገልጹት። በሌላ በኩል ከቤቶች አቅርቦት ጥረት ጎን ለጎን በአሁኑ ሰዓት በአዲስ አበባ አንድ ቤት ለመግዛት የሚፈለገው ወጪ ከብዙ የአውሮፓ ከተሞች ይልቅ ውድ እንደሆነ መረጃዎች ያሳያሉ። የቤት ኪራይ ዋጋ እንዲሁ ከተሚዎች ቀላል የማይባል ገበያቸውን የሚወስድ እንደሆነ ተከራዮች የሚገልጹት ነው። ይህ ከኢኮኖሚ እድገቱ ጋር ያልተመጣጠ ነው። የቤቶች ገበያ በአዲስ አበባ ብቻ ሳይሆን ድሬዳዋ፣ መቀሌ፣ ባህርዳርና ሐዋሳን በመሳሰሉ ከተሞችም የሚስተዋል ነው። የከተማ ልማትና ኮንስትራክሽን ሚኒስትሯ ወይዘሮ አይሻ ይህንን ለመቆጣጠር የሚያስችል አሰራር እየዘረጋ ነው ይላሉ። የቤቶች ልማትና ግብይት አዋጅ ተዘጋጅቷል። እሱ በቅርቡ በመንግስት ኢንዶርስ ተደርጎ ወደ ስራ ይጠበቅበታል ማለት ነው። አንድ ሰው ለቤት ኪራይም ሆነ ለአጠቃላይ ለቤት የሚያወጣው ወጪ ከሚያገኘው ገቢ 30 ፐርሰንት ማለፍ የለበትም ነው ዓለም አቀፍ ስታንዳርዶች። ስለዚህ እኛ ቢያንስ 30 በአንድ ጊዜ ማድረስ ባንችል ማንችል እንኳን 35 ፐርሰንት በላይ መሆን የለበትም የሚል አዋጅ ረድ ያዘጋጅተናል። ስለዚህ ግብይቱን እና ልማቱን ሬጉሌት ማድረግ አለብን፣ እንደ መንግስት እስካሁን ክፍት ነው የነበረው። ስለዚህ እሱ ክፍት ሳይሆን በደንብ ሬጉሌት የሚደረግ ገበያ መሆን አለበት ነው ገበያ ሆኖ ግን ደግሞ በመንግስት ሬጉሌት የሚደረግ ስርዓት ያለው ከዓለም አቀፍ ስታንዳርዱ ያላለፈ እንዲሆን ጥረት ይደረጋል። ከ2008 ጀምሮ በመላ ሀገሪቱ ተቀጣጥሎ የነበረው ተቃውሞ በዋናነት የቤቶች ልማትን ጎድቷል የሚሉት የድሬዳዋ አቶ ጆማን አሁን የተገኘውን የሰላም ፋታ በመጠቀም ያለውን ሰፊ የቤት አቅርቦት የሚያረካ ስራ ለመስራት ዝግጁ ነን ይላሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተ እና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኔ በኩል አብራችሁን ስለቆያችሁ አመሰግናለሁ። ሰላም፣ በደህና እደሩ Thank